እግዚአብሔር ከኛ ጋር ነው። አማኑኤል የሚለው ስም ይህን ትርጓሜ ይዞ እንመለከታለን። በአንዳንድ ኅብረተሰብ መካከል የብዙ ሰዎች መጠሪያ ስም ትርጓሜ አለው። በተለይም በዕብራውያን ዘንድ ስም ያለ ትርጓሜ አይሰየምም። ትርጓሜ የሌለው ስም ከቶ የለም። አንድ ሕፃን ሲወለድ በዘመኑ የሚደረገው ሁናቴ ተጠንቶ የዚያን ትርጉም የሚገልጥ ስም ይሰጠዋል። በዚህ መሠረት የመሲህ ክርስቶስ ስሞች ሁሉ አስደናቂ የሆኑ ትርጓሜዎች አሏቸው። ይሁን እንጂ የብዙዎች ሰዎች ስማቸው ከግብራቸው ግብራቸው ደግሞ ከስማቸው የተለያየ ይሆናል። ደካማው የኀይል ትርጓሜ ባለው ስም ይጠራል። አላዋቂው ደግሞ የእውቀት ትርጓሜን በሚሰጥ ስም ሲጠራ ይገኛል። ንፉጉ የለጋስነት ትርጉም ባለው ስም ተሰይሞ ይኖራል። ብቻ ስም ወርቅ ስለማይወጣበት ደጅም ስለማይጠናበት አንተ በዚህ ስም አንቺ በዚያኛው ስም መጠራት ይገባችኋል ወይም አይገባችሁም የሚል ሕግ ስለሌለ ሁሉም ወደ ግብሩ በማያመራ ስም ይጠራል። በማቴዎስ ወንጌል በምዕራፍ አንድ በቁጥር ሀያ አንድና ሀያ ሦስት ላይ እንደ ተመለከት ነው። ግን የክርስቶስ ስሞች እንደ ሌሎች ሰዎች ስሞች አይደሉም። ትርጓሚያቸው በቀጥታ ወደ ክርስቶስ ግብር ይመራል ያደርሳልም። ለምሳሌ አማኑኤል የሚለውን ቅዱስ ስም እንመልከት። አማኑኤል ማለት ወንጌላዊው ማቴዎስ እንደ ተረጎመው እግዚአብሔር ከእኛ ጋር ማለት ነው። ይህንም ታላቅ ስም በመንፈሰ ትንቢት ተቃኝቶ ለክርስቶስ የሰጠ በሰባተኛው መቶ ዓመት ከክርስቶስ በፊት የነበረ ነቢዩ ኢሳይያስ ነው። ይህ ስም ትርጓሜውን ሳያገኝ ስድስት መቶ ዓመታት ያህል ኖሯል። የቋንቋነቱ ትርጓሜ አይታወቅም ማለት አይደለም። አማኑኤል በሚለው ስም ተሰይሞ እግዚአብሔርን ከሰዎች ጋር ሰዎችን ከእግዚአብሔር ጋር አንድ ያደረገና ያስታረቀ ያዋሃደም ማንም አልተነሳ። አማኑኤል ሥጋ ለብሶ ከቅድስት ድንግል ማርያም እስከ ተወለደ ድረስ እግዚአብሔር በኅድረትና በጸጋ ተዋሕዶ ከሰዎች ጋር አልነበረም። የሰው ልጅም በኀጢአት መጋረጃነት ከእግዚአብሔር አስረዝሞ ርቆና ተለይቶ ነበር። ብቻ እግዚአብሔር በምልዓት አንዳንድ ጊዜም በረድኤት ከሰዎች ጋር ይኖር ነበር። ሆኖም በምልአትና በረድኤት የእግዚአብሔር ከሰዎች ጋር መኖር ለዓለም ደህንነት አልሆነም። በዚያ ጊዜ እግዚአብሔር በረድኤት ያደረባቸው ሰዎችም ሰውን ከእግዚአብሔር ጋር አላስታረቁም፣ አላቀራረቡም። በእግዚአብሔርና በሰዎች መካከል ግንኙነትን አላስገኙም። ክብር ለእግዚአብሔር በአርያም ሰላምም በምድር ለሰውም በጎ ፈቃድ እንዲሆን ያደረገና የቻለ ክርስቶስ መድኃኒታችን ብቻ ነው። ሰውና እግዚአብሔርን እንደ ግድግዳ ለይቶ የነበረውን ኀጢአትና የጥል ግድግዳ ያፈረሰ አማኑኤል የተሰኘው ክርስቶስ ብቻ ነው። ይኸውም ሥጋን የለበሰ አምላክ ስለ ሆነ ነው። እግዚአብሔር ከእኛ ጋር ማለት አምላክ ሰው ሆነ ማለት ነውና፣ እንደዚሁም ኢየሱስ የሚለው የጌታችን ስም ታላቅ መለኮታዊ ምስጢር ያለው ስም ነው። ትርጓሜውም መድኃኒት ማለት ነው። ይህንም ስም የሰየመው መልአኩ ገብርኤል ነው። ያውም ሕፃኑ ክርስቶስ ገና በማይጸን ሳለ ነው። በዚህ ስም ከክርስቶስ በፊት ብዙዎች ተጠርተውበታል። ሆኖም ግብራቸው እንደ ስማቸው አልነበረም። ለወገናቸው ቤዛና መድኃኒት ሊሆኑ አልቻሉም። ምንም እንኳ አንዳንድ ጊዜ ሥጋዊ ጠላትን እያጠፉ ወገኖቻቸውን ቢያድኑ እውነተኞች አዳኞች አልተባሉም። ሆኖም ለክርስቶስ ምሳሌነታቸው መልካም ነበር። ለምሳሌ ኢየሱስ ወይም ኢያሱ ወልደ ነዌ የስሙ ትርጓሜ መድኃኒት ማለት ነበር። ቢሆንም መድኃኒትነቱ ሥጋዊና ጊዜያዊ ከመሆኑም በላይ ለክርስቶስ ኢየሱስ ምሳሌ ሆኖ አልፏል። ክርስቶስ ግን ኢየሱስ በሚል ስም ተሰይሞ በግልጽ ከሚመጣብን ጠላት ብቻ ሳይሆን በስውር ከሚመጣብን ከመንፈሳዊ ጠላት ያድነናል። ከሰይጣንና ከፈተናው ሁሉ ያድነናል። የእግዚአብሔርም መልአክ ሕዝቡን ከኀጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ ሲል እንደ ተናገረ እኛን ወገኖቹን ከኀጢአታችንና በኀጢአታችን ከሚመጣብን ፍዳ በእርግጥ ያድነናል። ኢየሱስ የሚለውን ስም እንደ ሌሎቹ በከንቱ አልተቀበለውምና ራሱ በሥጋ በዚህ ዓለም ሳለ ብዙ መለኮታዊ ኀይል አድርጓል። ኋላም በክብር ካረገ በኋላ ደቀ መዛሙርት በዚህ ኀይልና ሥልጣን ባለው ስም ለሕሙማን ብዙ ፈውስ አድርገዋል። ደቀ መዛሙርት ሁልጊዜ ኢየሱስ በተሰኘው በጌታ ስም ታላቅ ኀይል ከማድረጋቸው የተነሣ አንድ ቀን በሊቃነ ካህናት ዘንድ ተጠየቁ። ጥያቄው እንዲህ የሚል ነበር፣ በምን ኀይል ወይስ በማን ስም እናንተ ይህን ታምር አደረጋችሁ? በዚያን ጊዜ ቅዱስ ጴጥሮስ መንፈስ ቅዱስን ተመልቶ ለጥያቄው መልስ ሰጠ፣ እንዲህ ሲል እናንተ የሕዝብ አለቆችና ሽማግሌዎች እኛ ዛሬ ለድውዩ ሰው ስለ ተደረገው መልካም ሥራ ይህ በምን እንደ ዳነ ብንመረምር፣ እናንተ በሰቀላችሁት እግዚአብሔርም ከሙታን ባስነሣው በናዝሬቱ በኢየሱስ ስም ይህ ሰው ደና ሆኖ እንደ ቆመ ለእናንተ ለሁላችሁ ለእስራኤልም ሕዝብ የታወቀ ይሁን። መዳንም በሌላ በማንም የለም፣ እንድንበት ዘንድ የሚገባን ለሰዎች የተሰጠ ስም ከሰማይ በታች ሌላ የለምና። የሐዋርያት ሥራ ምዕራፍ አራት ቁጥር አስራ ሁለት ላይ ይህን ጥቅስ መመልከት እንችላለን። አዎ ሌላ አዳኝ ስም የለም። ልንመካበትና መጠጊያ ልናደርገው የሚገባን ሌላ ስም አልተሰጠንም። በአምልኮትና በሃይማኖት ከዚህ ስም በቀር ሌላ ስም ልንጠራ አይገባንም። እንግዲህ አማኑኤል የሚለውን ስም ስናስታውስ እግዚአብሔር ሁልጊዜ ከእኛ ጋር መሆኑን ወደፊትም እንደማይለየን ልንገነዘብ ይገባናል። በዚህ ስም ላይ ፍጹም እምነት ካለን አንዳች የሚቃወመን ነገር የለም። ሐዋርያ ጳውሎስ ለሮሜ ሰዎች በላከው መልእክቱ በምዕራፍ ስምንት በቁጥር ሰላሳ አንድ ላይ እግዚአብሔር ከእኛ ጋር ከሆነ ማን ይቃወመናል? ይላል። አዎ እግዚአብሔር ከእኛ ጋር ከሆነ መከራም፣ ጭንቀትም፣ ስደትና ረሃብም ሌላም ይህን የመሰለ ችግር ሁሉ ሊደርስብን አይችልም። እርሱ ራሱ እግዚአብሔር እኔ ከእናንተ ጋር ነኝ፣ ማንም ክፉ ሊያደርግባችሁ የሚነሳባችሁ የለምና አትፍሩ እኔ አድናችሁ ዘንድ ከእናንተ ጋር ነኝና አትፍሩ ይላል ኤርምያስ ምራፍ አንድ ቁጥር ስምንት ይህ የማጽናኛና የማበረታቻ ቃል ከእግዚአብሔር የተሰጠን አማኑኤል በተሰኘው በክርስቶስ ነው ኢየሱስ የሚለውንም ስም ስናስታውስ ፍጹም አዳኝነቱን ልናውቅና ልንረዳ እንችላለን በኢየሱስ መድኃኒትነት የእግዚአብሔርን ፍቅር እናስታውሳለን እግዚአብሔር ጌታችን ኢየሱስን ወደዚህ ዓለም የላከው ዓለምን ስለ ወደደ ነው። እንግዲህ የዘለዓለም ሕይወት ሊኖረን የሚችለው በአንዱ በእግዚአብሔር ልጅ ስም በኢየሱስ ስናምን ነው። ሐዋርያ ዮሐንስ የዘለዓለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ። ኢየሱስ እርሱ ክርስቶስ የእግዚአብሔር ልጅ እንደሆነ ታምኑ ዘንድ አምናችሁም በስሙ ሕይወት ይሆንላችሁ ዘንድ ይህ ተጽፏል በማለት ስለ ኢየሱስ ሕይወትነትና አዳኝነት መስክሯል። እንግዲህ እኛ ሁላችን ሕይወት እንዳለን እናውቃለን ወይ? ከኢየሱስ በቀር ሌላ አዳኝ ስም እንደሌለ ተረድተናል ወይ? ሕይወታችንና ደህንነታችን በኢየሱስ ነውና ስሙ በሁላችን ዘንድ የታወቀ የተቀደሰም ይሁን። ወገኖቹም ለመሆን ራሳችንን ለርሱ እናስገዛ። እርሱ ወገኖቹን ከኀጢአታቸው ያድናቸዋል ተብሎ ተጽፏል። በተለይ ጌታችን መድኃኒታችን ኢየሱስ ክርስቶስ የተወለደበትን ቀን ስናስታውስ ድሆች እኛን ባለጸጎች ለማድረግ ባለጸጋ እርሱ ድሃ እንደሆነ እናስታውስ። እኛን ኀጢአተኞችን ጻድቃን ለማድረግ ጻድቅ እርሱ እንደ ኀጢአተኛ እንደ ተቈጠረ በእውነት አሁንም እንመርምር። ስለዚህ ሁልጊዜ የኢየሱስ ስም አዳኝ መድኃኒት እንደዚሁም፣ አማኑኤል የሚለው ስም እግዚአብሔር ከእኛ ጋር ማለት እንደሆነ ልንመረምር ልናስታውስ፣ አስታውሰንም በእሱ ልናምን ይገባናል።